ማህደረ ዜና ገዢው መደብ ታዛቢዎች እዚህ ተቀባብለውና ተስማምተው ሰሞኑን እንደ ጻፉት አገሪቱ በሕዝብ ተቃውሞ ከተመታችና ከታመሰች ከአንድ ሳምንት በኋላ ተቻኩለው የኢራን መሪዎች ሁሉ ነገር ከእጃችን አልወጣም አሁን በመዳፋችን ውስጥ ነው የሚለውን መግለጫዎቻቸውን እንደ ተለመደው በየጊዜው ተመልካቾች እዚ እንዳሉት ሕዝቡን ለማረጋጋት እዚያ እነሱ በአራቱም ማዕዘን አሁን የሚያዳምጣቸው የለም እንጂ ብቅ እያሉ አናፍሰዋል ያለፈው ሐሙስ እዚህ ታትመው የወጡት ዕለታዊ ጋዜጣዎች እንደዘገቡት ሕዝባዊ ቁጣውን በኢራን ለማዳፈን ሪቮሉሽነሪ ጋርድ ተብለው የሚታወቁትን አስፈሪውንና ጨካኙን የአብዮት ጠባቂዎችን ወደ ሦስት ክፍላት ሀገራት ወደ ገጠር ባስቸኳይ ልከዋል። የጦር ኃይል ዋና አዛዥ ሜጀር ጄኔራል አብዱራሂም ሙሳቪ የታጠቁ ወታደሮቻቸውን በቅርቡ በመላክ የሰይጣኑን የዩናይትድ ስቴትስ ኦፍ አሜሪካን ተከታዮች መግለጫው እንደሚለው ወንበዴዎችን በአገሪቱ ለመደምሰስ በገዛ ሕዝባቸው ላይ ሰራዊቱን ለማዝመት እንደተነበበው መኮንኑ ዝተዋል። ይህን አይነቱን ዘመቻ በገዛ ሕዝባቸው ላይ ለማወጅ ምክንያቱ ምንድን ነው ለሚለው ጥያቄ መልሱ ብዙዎቹ እንደሚሉት ቀላል ነው። ሳይታሰብ በትላልቅ ከተማዎች ከቴህራን እስከ ገጠር ድንበር እና መንደሮች ድረስ ሕዝቡ በአንዴ ብድግ ብሎ ገዢውን የኢራን መንግሥት የነ አያቶላ ሐሜኒን ሥርዓት በቃን ብሎ በማመፁም ነው ብለዋል። ተዳፍኖ የቆየው የተከማቸው የሕዝብ ቁጣም በርካታ እንደሆነ ተመልካቾች እዚህ ዘርዝረው ምክንያቶቹን አንድ በአንድም አስፍረዋል። በሺና በ10 ሺህ የሚቆጠሩ የጡረተኞች አቤቱታ መልስ አላገኘም። በሚሊዮን የሚቆጠሩ የሥራጦች ጥያቄ እዚያና እዚህ ዳቦና ነጻነት የሚሉት ጩኸትም አልተደመጠም። ሥራና የመኖሪያ ቤቶች፣ ሕክምናና ንጹሕ ውኃ፣ ግፍና በደል በፍትሕ ይተካ የሚለውንም የሕዝቡን አቤቱታ ተከታትለው የችግሮቹ ሁሉ መነሻ በኢራን እነዚህ ናቸው ብለው ለችግሮቹም አስተያየታቸውን ደርድረዋል። ተገፍተው የተናደዱትና የተቃጠሉት የዝምድና ሥራ ይቆም የሚለውን ጥያቄያቸውን አደባባይ ላይ እነሱም ሰሞኑን አሰምተዋል። በሺና በአስር ሺህ የሚቆጠሩ በአስተዳደሩ የተናደዱና የተቃጠሉት ሌሎቹ የአገሪቱ ዜጎች ደግሞ ሙስና ይወገድ፣ መልካም አስተዳደር ይምጣ አከታትለውም እዚያው ላይ የካህናትና የሃይማኖት አባቶች አምባገነን አገዛዝ በተመረጠ በሕዝባዊ መንግሥት ይተካ የሚለውን መፈክራቸውንም አደባባ ላይ ይዘው ወጥተዋል። የተራቡትና በዳቦና በእንቁላል መወደድ የተቆጡትም እኛ የምንቀምሰው አተን እንራባለን፣ እነሱ ገዢዎቻችን እንደ አማልክት ብቻቸውን በመናፈሻ ሜዳ ላይ ሕይወታቸውን ይቀጫሉ። ይህ ይብቃ የሚለውን ሰሌዳቸውን ባለፉት ቀናት ይዘው እንደወጡም ጋዜጣዎች ዘግበዋል። ይህን አደባባ ላይ ያዩትን ስዕልም ቀርጸው እነዚሁ ጋዜጠኞች አስተላልፈዋል። እዚያው አደባባይ ላይ ደግሞ ሌላም አይነት ትርኢት ጋዜጠኞቹ ባለፉት ቀናት ሊመለከቱም ችለዋል። የመንግሥት ደጋፊዎች እንደዚህ አይነቱ ነገር በምሥራቅ አውሮፓና በሰሜን አፍሪካ ቀደም ሲል ታይቷል። አደባባይ ላይ ወጥተው ድጋፋቸውን እነሱም በተራቸው በገዢው መደብ እነሱ ተጠቃሚ ስለሆኑ ድጋፋቸውን አሳይተዋል። እሱ ብቻ አይደለም በራሱ በፖለቲካ ገዢው መደብ ውስጥም የተለያዩ ክንፎች እንደ ተጻፈው ወገን ለይተው እርስ በራሳቸው እስከ መተናነቅ ድረስም እዛ ሄደዋል። ይህ ብቻ አይደለም። እሱማ ቢሆን ኖሮ የነገሮችን አቀማመጥና እድገት በኢራን ለመከታተል እጅግ ቀላል በሆነ ነበር። ከኢራን የግዛት ድንበር ውጭም ያሉትም የተለያዩ ኃይሎች የሚያሳዩት አቋምና እነሱ የሚሰነዝሩት አመለካከቶች በአሁኑ ሰዓት የሕዝቡን እንቅስቃሴ ማን ይደግፋል፣ ማንስ ይቃወማል፣ በሌላ አነጋገር ለውጥ ፈላጊዎቹን እነማን ከውጭ ሆነው ማጠናከር ይፈልጋሉ፣ እነማንስ የኢራንን ውስጣዊ ሁኔታዎች ሳይለወጡ እንደ ነበሩ እንዲቀጥሉ ይሻሉ፣ ማንስ የትኛውን ወገን ይረዳል፣ ማንስ ይቃወማል የሚሉ ጥያቄዎች በተለይ አውሮፓንና አሜሪካንን ሁለቱን ኃያላን መንግሥታት ጥያቄው እነሱን ለሁለት ከፍለዋል። ከዋሽንግተን እንደተሰማው የአሜሪካኖቹ አቋም በዚህ ጉዳይ ላይ ግልጽ ነው። ፕሬዝዳንት ዶናልድ ትራምፕ በዘመን መለወጫው ላይ ባለፈው ሳምንት በትዊተር መልእክታቸው ላይ ባጭር አረፍተ ነገር እሳቸው አቋማቸው እንደተነበበው ግልጽ አድርገዋል። የቀድሞዎቹ የኢራን ገዢዎች ወርደው በአዲስ የአመራር ኃይሎች እንዲተኩ ፕሬዝዳንቱ በማሻማ ቋንቋ ምኞታቸውንና ፍላጎታቸውን ሁሉም እንዲያየው በትዊተር ይፋ አድርገዋል። በዋሽንግተን በጆርጅ ታውን ዩኒቨርሲቲ የአሜሪካን መንግሥት የጸጥታ ፖሊሲ ተመራማሪ ወይዘሮ አርያና ታባታቢ እንደዚህ አይነቱ አቋም የመንግሥት ለውጥ በቴሄራን እንዲመጣ ጥያቄውን አሁን ማንሳት ከጥቅሙ በአሁኑ ሰዓት ጉዳቱ ያመዝናል ብለው ለጣቢያችን ለዶቸ ቬለ ከትችታቸው ጋር አብሮ ሰንዝረዋል። ይልቅስ ወይዘሮ አርያነ ታባታቢ እንዳሉት የኢራን መንግሥት ሌሎች ነገሮችን አሁን ሳናነሳ፣ የሰዎችን የመሰብሰብና የመደራጀት ነጻነት፣ ሐሳባቸውንም የመግለጽ መብታቸው መንግሥት እንዲያከብርላቸው መጠየቅ ተገቢ የሆነ የፖለቲካ አካሄድ ነው ብለው ለውጥ ይምጣ የሚለውን ሐሳብ በተዘዋዋሪ ጠበብቷ ውድቅ አድርገዋል። የጀርመኑ የክርስቲያን ዲሞክራቱ ፓርቲ ተወካይ ሚስተር ኖርበርት ሩትግም ተመሳሳይ ነገር አንስተው ሐሳቡን ተቃውመዋል። የቴሄራኑ ገዢዎች ከንቅናቄዎች ጀርባ የውጭ ኃይሎች እጅ አለበት የሚለውን ክሳቸውን እንዳያነሱ ተጠንቅቀን መናገር ይኖርብናል የሚለውን አስተያየታቸውን እሳቸውም አክለውበታል። ኖርበርት ሩድከን ፍሎስክል ሩትከን፣ አመራሩ በተደጋጋሚ የሚያነሳቸውን ክሶች እናውቃለን። ሁል ጊዜ ተመልከቱት፣ የውጭ ኃይሎች እነዚህ ጠላቶቻችን የእስላሙን ዓለም በግልጽ እንደምታዩት ከተቃዋሚው ሕዝብ ጋር አብረው ቆሞ እኛን ለመበተንና ለመጣል የተነሱ ኃይሎች ናቸው። እኛ ግን የእስላሙን የሺኢቶችን ሪፐብሊክ እንዳወርቅ ከእነዚህ ጠላቶቻችን የምንከላከል አገር ወዳድ ነን ብለው መክሰሳቸው የማይቀር ነገር ነው። ይህን ግን እንዳይሉ እኛ በቃላት አመራረጣችን ቆጠብ ማለትም ይኖርብናል። በእርግጥም ያለፈው ሳምንት ትልቁ አያቶላ አሊ ሐሜኒ ይህንኑ ጉዳይ አንስተው ከተቃዋሚው ሕዝብ ጀርባ የኢራን መንግሥት ጠላቶች እንደቆሙ ደርሰንበታል የሚለውን ዲስኩራቸውን በቅስቀሳ መልክ ለደጋፊዎቻቸው አሰምተዋል። የአሜሪካና የእስራኤል መንግሥታት ከነገሩ ጀርባ አሉበት የሚለውንም ክሳቸውን የቱርኩ የውጭ ጉዳይ ሚኒስትር በሲኤንኤን ቱርክ በኩል እሳቸውም አብረው ከኢራን ጋር ቆመው ሰንዝረዋል። አከታትለው ሚኒስትሩ በኢራን ላይ የሚካሄደውን የውጭ ኃይሎች እሳቸው እንዳሉት የጣልቃ ገብ እርምጃም ቱርክ አጥብቃ እንደምትቃወምም ግልጽ አድርገዋል። የአሜሪካን ጣልቃ ገብነት በኢራን ውስጥ የሚለው ክስ ከ1953 ዓ ም እንደ አውሮፓን አቆጣጠር ከዛ ወዲህ በሕዝብ የተመረጠውን የፕሬዚዳንት ሞሐመድ ማሲድን መንግሥት ያኔ ሲአኤ ገልብጦት በንጉሡ በሻህ ከተካ ወዲህ ይህ የውጭ ኃይሎች በኢራን ፖለቲካ ጣልቃ ገብነት የሚለው ቃል እንደ ማስፈራሪያ ሁል ጊዜ በገዢዎቹ የሚነሳና በኢራን ውስጥም በቀላሉ ደጋፊ የሚያገኝ ክስ ሆኗል። እንደገና ሮበርት ሮድከን ፕሬዚደንት ትራምፕ ዶች ዘይነ ኦይሶን ጌግንበር ኢራን ፕሬዚዳንት ትራምፕ ከእኛ የተለየ ፖለቲካ በኢራን ያራምዳሉ። እሳቸው ፕሬዚዳንቱ የሱኒቶቹን አረቦች በኢራን ላይ በማሰባሰብና በማስነሳት በገዛጃቸው በኢራን ውስጥ ተቀባይነትን አጥተዋል። እኛ ጀርመኖችና እኛ አውሮፓኖች ግን ከኢራን ጋር ተነጋግረን አብረን ለመሥራት በምናደርገው የጋራ ጥረት በእነሱ ዘንድ ተቀባይነት አለን። ግን ደግሞ ይህ ሲባል በተጨባጭ ነገሮች ላይ የተመሠረተ መሆን አለበት። ጊግን ዴን ኢራን የአውሮፓ አንድነት ማኅበረሰብ የውጭ ጉዳይ ተጠሪ ወይዘሮ ፍሬድሪካ ሞገሪኒ በግልጽ ቋንቋ የትሄራን መንግሥት የሕዝቡን የመሰብሰብና የሐሳቡን በነጻ የመግለጽ መብቶቹን መንግሥት እንዲያከብርላቸው ፖለቲከኛዋ ጠይቀዋል። ተመሳሳይ አቋምን በርሊን ላይ ተሰምቷል። የጀርመን መንግሥት ቃል አቀባይ ወይዘሮ ኡልሪከ ዴመር የተቃዋሚ ሰልፈኞችን ጥያቄ በንግግርና በውይይት መፍትሄ በጋራ በመፈለግ ችግሮችን መፍታት ያስፈልጋል እንጂ ኃይል በመጠቀም መፍትሄ አያገኝም ብለው ኢራንን አስጠንቅቀዋል። በሌላ በኩል ፕሬዝዳንት ኢማኑኤል ማክሮን በተራቸው በስልክ የኢራኑን ፕሬዝዳንት ኃይል ከመጠቀም እንዲቆጠቡም ጠይቀዋል። የአውሮፓውያኖችን ለዘብ ያለ አቋም የእስራኤሉ ጠቅላይ ሚኒስትር ሚስተር ቤንጃሚን ኔተኛው በቪዲዮ ባሰራጩት መልእክታቸው ላይ እሳቸው ተችተዋል። ለፍትሕና መሠረታዊ ለሆኑ የሰው ልጆች መብት መከበር የኢራን ጀግኖች በየመንገዱና በየአደባባዩ እሳቸው እንዳሉት ለነጻነታቸው ተነስተው ሲታገሉ የአውሮፓን መሪዎች በዝምታ ሁኔታውን ይከታተላሉ ብለው ሁሉንም በጅምላ የአውሮፓን መሪዎች ወቅሰዋል። አሜሪካኖች ያገዛዝ ለውጥ በቴህራን ያስፈልጋል የሚለውን አመለካከታቸውን አጠናክረው ሰሞኑን ብቅ ብለዋል። የሶሪያን ወይም የቱኒዚያን ከሁለቱ የትኛውን መንገድ የኢራን መሪዎች ይመርጣሉ የሚለው ጥያቄም እየተጋነነ መጥተዋል። እንደሚታወቀው አንደኛው ሶሪያ በጊዜው መፍትሔ ባለማቅረቡ ትርምስና ጦርነት እዛ ጭሏል። ሌላው ቱኒዚያ አዲስ ሕገ መንግሥት ቀርጾ ሁሉም እኩል የሆነበትን የዲሞክራሲ ሥርዓትን በአገሪቱ መስርተዋል። የኢራን የውጭ ጉዳይ ሚኒስትር ሚስተር ያቫድ ዛሪፍ ኪች ከሽባሪ ማንም መንግሥት የሌላውን ጎረቤት አገር የውስጥ ጸጥታ በጥብጦ እሱ ራሱ በሰላም ሊኖር አይችልም። አሁን ባለንበትና በገባንበት ክፍለ ዘመን ሌላውን በጥብጦ በሰላም እኖራለሁ ብሎ ማሰብ ሕልም ነው ብለዋል። ኢራን ከሁለት መንታ መንገድ ላይ ቆማለች። እንደ ሶርያ ወይም እንደ ቱኒዚያ ትሆናለች የሚለው ድምፅ እዚህ ተበራክቷል። يلمايلي ميكايل دو تشوف لرادو كبرلين كتما